ዛሬ ስድስት ኪሎ በሚገኘው የጉባኤ አድራሽ በተከፈተው ስነስርዓት ከ1200 በላይ ከተለያዩ ወረዳዎች የተወከሉ አባላት እንደተሳተፉ የጉባኤው አዘጋጅ ተናግሯል። የቀድሞ የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ ከረዥም ጊዜ የፖለቲካ ልምዳቸውን በመንትራስ በጉባኤው መክፈቻ ተሞክሯቸውን አስተላልፈዋል። አቶ አንዳርጋቸው ጽጌ የአመራር የጋራ ራዕይ ወሳኝነት፣ ያለመርህ የሚካሄድ ውህደት አደገኛነት፣ የሰላማዊ ትግል ስልት አስፈላጊነትና በአርአያነት መምራት በሚሉ አራት ርዕሶች ላይ ልምዳቸውን አካፍሏል። በመጨረሻም ለጉባኤተኞች የማስተላልፈው መልእክት የሀገራችን ችግር የመሪዎች ችግር ብቻ አይደለም የተመሪዎችም ችግር ነው። በቀደሙት ዘመናት ተመሪዎች መብታቸውን በነሐስ ሳህን ለመሪዎች እያስረከቡ በራሳቸው ላይ አምባገነኖች እንዲሰለጥኑባቸው ያደርጉ ነበር። የአሁኑ ዘመን ችግር ደግሞ ሌላ ሆኗል። ሁሉም መሪ መሆን ስለሚፈልግ ተመሪ የጠፋበት ሁኔታ ውስጥ ገብተናል። ለመነዳት የተዘጋጁ አባላት እጣቸው ባርነት እንደነበር ሁሉ ለመመራት ዝግጁ ያልሆኑ አባላት ከሚነዱት አባላት የከፋ እንጂ የተሻለ ጣ እንደማይጠብቃቸው ማወቅ አለባቸው። ሁሉም መሪ መሆን ስለማይችል መሪ የተመረጠ ብቻ ይሁን ብለናል። በተመረጠ መመራት የሰለጠነ ድርጅት ባህል ነውና ይህን ባህል እንላበስላለሁ። የጉባኤው አዘጋጅ ግብረ ኃይል የሕዝብ ግንኙነት ተጠሪ አቶ ናትናኤል ፈለቀ ስለ ጉባኤው የሁለት ቀናት ቆይታ ጠይቀናቸው ተከታይን ብለዋል። የፓርቲውን መተዳደሪያ ደንብ እና ፕሮግራም ላይ ውይይት ተደርጎ የሚጸድቅ ይሆናል። መተዳደሪያ ደንቡና ፕሮግራሙ ከዚህ በፊት በየወረዳው ባሉ የፓርቲው መዋቅሮች ውይይት ተደርጎባቸው ሀሳብ ተሰጥቶባቸው ነው እስከ ዛሬ ድረስ የመጡት ሶ አሁን እዚህ ያሉት ተሰብሳቢዎች ከየወረዳው የተወከሉ ሰዎች ናቸው። እዛው ውይይት ላይ እየተሳተፉ እነሱ ናቸው የሚያጸድቁት። ነገ ደግሞ ፓርቲውን በተለያየ ደረጃ የሚመሩ የፓርቲ መሪዎች የሚመረጡ ይሆናል። ስለዚህ የሁለቱ ቀን ፕሮግራም ይህንን ነው የሚመስለው። በመጀመሪያው ቀን ደንብና ፕሮግራም እናጸድቃለን። በሁለተኛው ቀን ደግሞ የፓርቲውን መሪዎች እንመርጥና የጉባኤው መጠናቀቂያ ይሆናል ማለት ነው። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም